ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሁድ የካቲት 16 2017 ዓ ም ዝግጅታችን ጀመረ። የወሎ ቤተ አማራ የልማትና የበጎ አድራጎት ድርጅት በሰሜን ወሎ ዞን ድጋፍ ለሚፈልጉ ሰዎች የነፍስ አድን እርዳታ እየሰጡ ነው። በኛ በኩል ቀደም ሲል በጦርነቱ ተፈናቀሉና ና ከፍተኛ ችግር ላይ ወድቀው የነበሩ ወገኖችን ለማገዝ እነሱ ከሶስት ሚሊዮን ብር በላይ የሚገመት ገንዘብ ድጋፍ በማሰባሰብ ም ባሉበት አካባቢ ሁሉ ተደራሽ ለማድረግ ሞክረናል። የሰማችኋቸው ቤተ አማራ ወሎ ዓለም አቀፍ ማህበር ፕሬዝዳንት የሆኑትን አቶ ተፈሪ አበጋዝን ነው። ሙሉ ዝግጅቱን ከዜና በኋላ ታደምጣላችሁ። እውነት ግን ኦፍኮርስ ሁሉም የሚስማማበት ሀቅ መሆን አለበት አይደል? ያን በማህበረሰብ ደረጃ ይሄ እውነት ነው ይሄ ሀቅ ነው እያለ ለማረጋገጥ የሚያስችል ስርዓት የለም። አሁን ደግሞ የሰማችሁት ዶክተር እንዳልካቸው ኃይለ ሚካኤል ጫላን ነው። መረጃ ማጣራት ምን ማለት ነው? ሀሰተኛ መረጃዎችን ለመዋጋት ጥቅም ላይ እየዋለ የሚገኘው የማህበራዊ ማስታወሻ ምንድን ነው በሚለው ዙሪያ ጥንቅር ይኖረናል። እነዚህንና ሌሎች መሰናዶዎች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሁድ የካቲት 16 2017 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሻው ስመኝሽ የቆየና ደረጀ ደስታንን ብርሃን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ፖለቲካዊና ማህበራዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። እስከ ምሽቱ ሶስት ሰዓት ተኩል አብራቸውን እንድትቆዩ እንጋብዛለን። የምሽቱን መሰናዶ የምንጀምረው ግን ከዓለም ዙሪያ በተሰባሰቡ ዜናዎች ነው። እንደምናመሻችሁ አድማጮች፣ የምሽቱን ዜና የማሰማችሁ ስመኝሽ ቆየ ነኝ። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ግጭት እየተባባሰ በሄደበት ወቅት በቀውሱ አያያዝ ዙሪያ የሚሰነዘርባቸው ትችት እየጨመረ የሄደው የኮንጎ ፕሬዝዳንት የአንድነት መንግስት እንደሚመሰርቱ አስታወቁ። የኤም 23 አማጽያን በምስራቃዊ ኮንጎ የሚገኙ ዋና ዋና ከተሞችን ከተቆጣጠሩ በኋላ ትላንት ቅዳሜ ለመጀመሪያ ጊዜ ንግግር ያደረጉት የኮንጎ ፕሬዚዳንት ፌሊክስ ሺሴኬዲ ሀገሪቱን ለሚያስተዳድረው ጥምር ፓርቲ በውስጣዊ ግጭቶች እንዳይዘናጉ አሳስበዋል። በትግሉ ነው እንጂ በጦርነቱ አልተሸነፍኩም ያሉት ፕሬዚዳንቱ ሁሉንም ተቃዋሚዎች ማነጋገር አለብኝ፣ የብሔራዊ አንድነት መንግስት ይመሰረታል ብለዋል። ይህ ጥምር መንግስት ምን ሊመስል እንደሚችል ወይም መቼ እንደሚፈጸም ግን ዝርዝር መረጃ አልሰጡም። የጀርመን መራጮች ዛሬ እሁድ በሚካሄደው ምርጫ ድምፅ መስጠት ጀምረዋል። ምርጫው ለአመታት የተቀዛቀዘው የአውሮፓ ኢኮኖሚ፣ ስደትን ለመግታት የሚደረገው ጫና፣ የዩክሬን እጣፈንታና ስጋት ውስጥ የወደቀው የአውሮፓና የዩናይትድ ስቴትስ አጋርነት ጥላ ያጠላበት ነው። ለዘብተኛ ቀኝ ዘመም ተቃዋሚዎች ምርጫውን ሊያሸንፉ ይችላሉ የሚሉ ግምቶች ቢኖሩም ከህዝብ የተሰበሰቡ ድምፆች በበኩላቸው ከሁለተኛው የዓለም ጦርነት ወዲህ ባልታየ ሁኔታ ለቀኝ አክራሪ ፓርቲ ድጋፍ እንዳለ አሳይተዋል። እስካሁን ከህዝብ የተሰበሰቡ አስተያየቶች እንደሚያመለክቱት የለዘብተኛው ቀኝ ዘመም የተቃዋሚ መሪ ፍሬድሪክ ሜርዝ ፓርቲ ከ28 እስከ 32 በመቶ ድጋፍ ሲያገኝ የቆየ ሲሆን ሜርዝ ሾልዝን ሊተኩ ይችላሉ ተብሎም ተገምቷል። በዛሬው የጀርመን ምርጫ የሚፎካከሩት ፓርቲዎች በዋናነት ላለፉት ሁለት ዓመታት ያሽቆለቆለውን የጀርመን ኢኮኖሚ በድጋሚ እንዲያንሰራራ ያስችላል ያሉትን ሀሳብ ያቀረቡ ሲሆን ባለፈው ወር በስደተኞች የተፈጸሙትን ጥቃቶች ተከትሎም የስደት ጉዳይ የምርጫ ዘመቻው ቀዳሚ አጀንዳ መሆን ችሏል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። እስራኤል ቀጣዮቹ ታጋቾቿ መፈታታቸው እስከሚረጋገጥና በጋዛ በሚካሄደው የእስረኛ ልውውጥ ወቅት ይፈጸማል ያለችው አሸማቃቂ ስነ ስርዓት እስከሚነሳ ድረስ በመቶዎች የሚቆጠሩ የፍልስጤም እስረኞችን የመልቀቁን ሂደት ማዘግየቷን አስታውቃለች። የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽሕፈት ቤት ዛሬ እሁድ ያወጣው መግለጫ ይፋ የሆነው እስረኞችን የጫኑ ተሽከርካሪዎች ከኦፈር ማረሚያ ቤት እየወጡ ባሉበት ወቅት ሲሆን መኪናዎቹ አዙረው ወደ እስር ቤቱ ተመልሰዋል። ስድስቱ የእስራኤል ታጋቾች ቅዳሜ ዕለት መለቀቃቸውን ተከትሎ ከእስር መፈታት የነበረባቸው 620 የፍልስጤም እስረኞች እስካሁን እንዳልተፈቱም ተገልጿል። ይህ ድንገተኛ የእስራኤል መግለጫ የተኩስ ማቆሙን ስምምነት እጣ ፈንታ ጥርጣሬ ላይ ጥሎታል። ቅዳሜ ዕለት የተለቀቁት ስድስቱ ታጋቾች በመጀመሪያው ዙር የተኩስ ስምምነት ይለቀቃሉ ተብለው ከተጠበቁት በሕይወት ያሉ የመጨረሻዎቹ ታጋቾች ሲሆኑ ይህ ዙር ከአንድ ሳምንት በኋላ ይጠናቀቃል። ለሁለተኛው ዙር የተኩስ ስምምነት የሚደረገው ድርድር ገና አለመጀመሩም ተመልክቷል። ሚያንማርና የቅርብ አጋሯ ሩሲያ ዳዌ በተሰኘው ልዩ የኢኮኖሚ ዞን የወደብና የነዳጅ ማጣሪያ ግንባታን ያካተተ የመዋለ ንዋይ ትብብር መፈራረማቸውን የሩሲያ የኢኮኖሚ ልማት ሚኒስትር ዛሬ እሁድ አስታውቋል። የሩሲያው ሚኒስትር መስሪያ ቤት ሪሼንትኒኮቭን ጠቅሶ ባወጣው መግለጫ ስምምነቱ በሚያንማር ከሚገኙ የሩሲያ ኩባንያዎች ጋር በጋራ የሚተገበሩ በርካታ ትላልቅ መሰረተ ልማትና የኢነርጂ ፕሮጀክትን ያካትታል ብሏል። ፕሮጀክቱ ወደብ፣ በድንጋይ ከሰል የሚሰራ የሙቀት ኃይል ማመንጫና የነዳጅ ማጣሪያ ፋብሪካን እንደሚያካትትም በመግለጫው ተመልክቷል። አድማጮች ለሰዓቱ የያዝ ናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የእሁድ መሰናዶቻችን ጋር መልካም ቆይታ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ የካቲት 16 2017 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። የምሽቱ ቀዳሚ ዝግጅታችን የሚሆነው በሰሜን ወሎ ዞን እየተካሄደ የሚገኝ የበጎ አድራጎት ስራ ነው። የወሎ ቤተ አምሃራ የልማትና የበጎ አድራጎት ድርጅት በተለያዩ የዓለም ክፍሎች ከሚገኙ ትውልደ ኢትዮጵያውያንና ኢትዮጵያውያን በጎ አድራጎት ድርጅቶች ጋር በመሆን በሰሜን ወሎ ዞን በተፈጥሮና ሰው ሰራሽ ችግሮች እየተጎዱ ለሚገኙ ወገኖቻቸው የነፍስ አድን እርዳታ እያደረገ መሆኑን የድርጅቱ ኃላፊዎች ለአሜሪካ ድምጽ ተናግረዋል። በሰሜን ወሎ ቡግና ወረዳ ቆቦ ውስጥ ነዋሪ የሆኑት ቄስ አሰፋ ቸኮለ ገበያውም ከተረጂዎቹ ቁጥርና ከችግሩ ስፋት አንጻር በቂ ባይሆንም ለተወሰኑ ተረጂዎች እርዳታው እየደረሳቸው መሆኑን አመልክተዋል። ደረጀ ተረጂውን ጨምሮ የወሎ ቤት አምሃራ የልማትና በጎ አድራጎት ድርጅት ኢትዮጵያ ፕሬዝዳንት የሆኑትን አቶ ተፈሪ አበጋዝን ከጀርመን የድርጅቱን ዋና ስራ አስኪያጅ አቶ ይርጋለም ታደሰን ከኢትዮጵያ እንዲሁም የማህበሩን መስራች ፀሐይ አበጋዝን ከቨርጂኒያ አነጋግረ ተከታዩን አዘጋጅተዋል። ወደዛው ንለፍ። የወሎ ቤተ አምሃራ የልማትና የበጎ አድራጎት ድርጅት ኢትዮጵያ ዋና ስራ አስኪያጅ አቶ ይርጋለም ታደሰ ማህበራቸው ላለፉት ስድስት ዓመታት በአማራ ክልል በሚገኙ ወገኖቻቸው ላይ ለሚደርሱ ሰው ሰራሽና የተፈጥሮ አደጋዎች አስቸኳይ እርዳታዎችን ሲያቀርብ መቆየቱን ይናገራሉ። ካለፈው ህዳር ወር ጀምሮ ግን ትኩረታቸውን በተወሰነ አካባቢ ላይ ማድረጋቸውን ይገልጻሉ። እስካሁን ድረ ቡግና ላይ እና ዋግህምባ ላይ ነው ስራዎችን እየሰራ ነው ያለ ነው። ቡግና ላይ እንግዲህ ሁለት ዙር እስካሁን ድረስ ድጋፍ አድርገናል። የመጀመሪያው ዙር ጥር አስራ አራት አካባቢ ላይ ላስታ ቡግና ወረዳ በሚባል ቦታ ላይ ነው የመጀመሪያውን ድጋፍ ያደረግነው ወደ አራት መቶ ስልሳ የሚሆኑ አባወራዎችን ነው የስንዴ ዱቄት ወደ ሁለት መቶ ሰላሳ ኩንታል የምግብ ዱቄት ድጋፍ ያደረግ ከዛ ሁለተኛ ዙር ደግሞ ዋግ ህምራ ጋዝ፣ ጊብላ፣ አስከተማ ና ላልኪው የሚባሉ ቦታዎች ላይ ጥር አስራ ሶስት አካባቢ ላይ እዛም በተመሳሳይ ወደ ሁለት መቶ ሀያ ኩንታል ለአራት መቶ አርባ አባወራዎች ድጋፍ አድርገናል ማለት ነው። እዛው ጥር ወር ላይ አስራ አራት ላይ ቅዱስ አርቤ የሚባል ቦታ አለ ንደ መስጫ ሴንተር ነገር ነው እዛም ላይ ወደ ሁለት መቶ ሰላሳ ኩንታል የምግብ ዱቄት ድጋፍ አድርገናል ማለት ነው። ሁለተኛ ዙር እነዚሁን አጠቃላይ እንግዲህ እስካሁን በዚህ ባሉት ወራት ወደ ስድስት መቶ ሰማንያ ኩንታል ለአንድ ሺ ሶስት መቶ ስልሳ አባውራ ወደ 67 ሚሊዮን ብር ግምት ያወጣው በዚች ወራቶች ድጋፍ አድርገናል ማለት ነው። ነዋሪነታቸው ጀርመን ፍራንክፈርት የሆኑት የቤተ አማራ ወሎ ዓለም አቀፍ ማህበር ፕሬዚደንት አቶ ተፈሪ አበጋዝ ማህበራቸው እስካሁን አድርጓል ከሚሉት መካከል ዋና ዋና የሚሉትን ራሉ በእኛ በኩል ቀደም ሲል በጦርነቱ ተፈናቀሉና ከፍተኛ ችግር ላይ ወድቀው የነበሩ ወገኖችን ለማገዝ እነሱን ከሶስት ሚሊዮን ብር በላይ የሚገመት ገንዘብ ድጋፍ በማሰባሰብ ባሉበት አካባቢ ሁሉ ተደራሽ ለማድረግ ሞክረናል። ከዛም ባለፈ ደግሞ ከመተከልና ከወለጋ የተፈናቀሉ በየሰባት መጠለያ ጣቢያ ተጠልለው ያሉ ወገኖችን በእርግጥ ቁጥራቸው በብዙ እጥፍ ነው፣ ግን ያው የባሰበትን ለመድረስ ያክል እነዚህ በጣም አሳሳቢ ሁኔታ ላይ ወድቀው ስለነበረ ለእነሱም እንደዚሁ በተመሳሳይ ለሶስት ሺ አንድ መቶ ልጆች ሰባት መጠለያ ጣቢያ የሚገኙ አቧሬ፣ ቆቦ በወልዲያ ዙሪያ ላይ የሚገኙ ሶስት መጠለያ ጣቢያዎችን በጃራ የሚገኙ እዛው ሰሜን ወሎ አካባቢ እንደገና በፍላቄት አካባቢ የሚገኙ እንደዚሁ ና ወደ ቡ ደቡብ ወሎ ላይ የሚገኙ ከሶስት ሺ አንድ መቶ በላይ ለሆኑ ተረጂዎችም ለእነሱም እንደዚሁ ለሶስት ሚሊዮን አንድ መቶ ዘጠና ሺ ግምት ያለው ገንዘብ ማስፈን እነሱን ድጋፍ ለማድረግ ጥረት አድርገናል። ከዛ በተረፈ እንግዲህ በመሬት መንሸራተትና በተለያዩ ሰሜን ጎንደር ላይም እንደዚሁ አደጋ በደረሰ ጊዜ ወገኖች ገበሬዎች በተጎዱ ጊዜ እነሱን ለማገዝ ሞክረናል። ከተለያዩ ደግሞ በሁለተኛ ደረጃ ትምህርት ማዕከላትንም እነሱም አጋሺ ትምህርት መርጃ በመስጠት በኩል በማድረስ በኩልም ጥረት አድርገናል። ሌሎችም ግብረሰናይ ድርጅቶች ጋር በመሆን በተለይ ደግሞ በደስ ሴ አካባቢ በገራዶ እና ኮታበር የሚገኙ ተረጂዎች ከወለጋ የተፈናቀሉ ወገኖች ሜሪላንድ እና ዴንቨር፣ ቨርጂኒያ አካባቢ የሚኖሩ ኤምዲቪ ፎር ወላ ወላ የሚል ድርጅት አለ እና ስብስብ አለ እንደዚህ በጎ አድራጊ ከነሱ ከነሱ ጋር ተገናኝተን እነሱንም በማስተባበር በማለት ለመርዳት ሞክራል። አቶ ይርጋልም እርዳታውን ከመላው ዓለም ከሚገኙ ትውልደ ኢትዮጵያውያንና ኢትዮጵያውያኑ ከመሰረቷቸው ማህበራት መሆኑን ያስረዳሉ። የሚሰበሰበውም ገንዘብ በአግባቡ ለተባሉት ተረጆች የሚደርስ መሆኑን የሚያስረዳ ግልጽ አሰራር መኖሩንም ይገልጻሉ። እነዚህን ድጋፎች የምናገኘው ከመላው ዓለም ከሚገኙ ኢትዮጵያውያን ትውልደ ኢትዮጵያውያን ነው። በማህበራዊ ሚዲያም በሌላም በማሰራጨት ድጋፉን የምንሰበስበው። የመጀመሪያውን ዙር በካናዳ የሚገኙ ኢትዮጵያውያን ኤክናስ የሚባሉ ማህበራት ናቸው። እነሱ ናቸው የመጀመሪያውን ዙር ድጋፍ እንድናደርግ ትልቁን አስተዋጽኦ፣ የገንዘብ ድጋፍ ያደረጉልን። በሁለተኛነት ግን ወንፈል ተራድኦ ድርጅት፣ በእስራኤል የሚኖሩ ኢትዮጵያውያን፣ እንዲሁም ትልቁን ድርሻ ደግሞ ይሄ የማስተባበሩን ስራና የገንዘብ ድጋፍ ያደረጉት ቤተ አማራ ወሎ ዓለም አቀፍ ማህበር እነዚህ ናቸው የገንዘብ ድጋፍ በማድረግና በማስተባሰብ እኛ የሚሰጡም እኛ ደግሞ እዚህ ሀገር ውስጥ ባለን በፌደራል መንግስት ህጋዊ የሆነ በጎ አድራጎት ማህበር ነው። በመንግስት እንግዲህ ድጋፍና ክትትል የሚደረግ ኦዲት የሚደረግ ህጋዊ ማህበር ነው። በሰሜን ወሎ ቡግና ወረዳ ቆቦ ውስጥ ነዋሪ የሆኑት ቄስ አሰፋ ቸኮለ ገበያውም ከተረጂዎቹ ቁጥርና ከችግሩ ስፋት አንጻር በቂ ባይሆንም ለተወሰኑ ተረጂዎች እርዳታ እየደረሳቸው መሆኑን ይናገራሉ። እርዳታው እየገባ ነው። በቅዱስ አርቤ በአይነ አካባቢ በቅዱስ አርቤ ቅዱስ አርቤን የሚያማክሉ እንደገና ደግሞ ቆብን የሚያማክሉ ተረድቷ ነኝ። ምን ያህል ሰው ይሆናል የዚህ እርዳታ ተጠቃሚ የሆነው በርሶት? ይህ ህዝብ ምናልባት የደረሰው በቅዱስ አርቤ አካባቢ ሁለት መቶ ስልሳ ሰላሳ ኩንታል ወደዚህ ወደ ቆብ አካባቢ ደግሞ ሁለት መቶ ሰላሳ ኩንታል በአጠቃላይ አራት መቶ ስልሳ ኩንታል ነው። ይሄ እያንዳንዱ አባወራ ሀምሳ ኩንታል ነው የተሰጠው፣ አምሳ ከረጢት ማለት ነው። አምሳ ኪሎ ግራም ከዚህ አኳያ ለአራት መቶ ስልሳ አባወራ ነው የተሰራጨው። ይሄ በውስጡ ዘይትና ትራምፕሌት ምናምን ያካትታል። ከየትን እርዳታው የሚገኘው ከየት እንደሆነ ታውቃላችሁ? አዎ በጎ አድራጎት ወክለው እነዚህ ረጅ አካላቶችን ወክለው ከተለያዩ ተወክለው የሚመጡ አካላት አሉ። ለህብረተሰቡ ነግረዋል። ቤተ አማራ ወሎ በጎ አድራጎት በዚህ በቤተ አማራ ወሎ አካባቢ የተደራጁ በጎ አድራጎት ድርጅትን የሚል ነው። ገለጻ ያደረጉት ከላሊበላ አካባቢ ተወክለው የመጡ ነበሩ። ምናልባት ስማቸውን አሁን ልረሳው ይችላለሁኝ። የአካባቢ ሁኔታ ምንድን ነው የሚመስለው? እስቲ አሁን እርስዎ ያሉበትን አካባቢ ጉዳት አለ አሁንም ድረስ? በጣም አሁን በአካባቢያችን ያለው አባወራ ወደ አስራ ሁለት ሺህ አካባቢ እንደው በትንሹ ይገመታ ነኝ። ነገር ግን አሁን ይሄ የተሰራጨው ለአራት መቶ ስልሳ አባወራ ነው ጉዳቱ ይሄ ለ ለጊዜው በጣም ጥሩ ነገር ነው። ወደ ስደት ወደ ሆመራ ወደ ተለያዩ መተማ አካባቢ ወደ ራያ ሊሄዱ የነበሩ ሰዎችን አገግሟ ነኝ። እንግዲህ አንድ ሰው አንድ ሃምሳ ከረጢት ወይም ደግሞ ሀምሳ ኪሎ ግራም ሲያገኝ በዛ ያለ ቤተሰብ ያለው ላይሸ ሊከፈልለት ይችላል። ሁለት ሶስት የሆኑ ግን ለወርም እንደዚያም የተጠቀሙበት ሁኔታ ነው ያለው እና በጣም ጥሩ ነው። ነገር ግን አሁን እስከ ሰኔ አካባቢ ይዞ የቆያን የሚለው ትንሽ ያስቸግራንኝ። ምክንያቱም ዘር አለ የሚዘራ ነገር የለም። አካባቢው ደግሞ የሚገርምህ በጣም አስቸጋሪ ነው። ከመንግስት ጋር የተራራቀ ነው። በመካከሉ ሌላ አካል አለ፣ ከመንግስት የራቀ ከዚያ ጋር ተያይዞ መንግስት ኃይል ይለው አልቻለም እና በአየር ላይ ነው ያለው ህብረተሰቡ የተሰጠው ምግብ ለምን ያህል ጊዜ ይሆናል ብለው ነው የሚያስቡት? እንግዲህ እንደየቤተሰቡ ብዛት ነው። ምናልባት ወር ግማሽ የሚፈጅ አለ፣ ወይም ደግሞ እስከ ወር ድረስ ምናልባት እስከ ወር ድረስ አንድ ወር ከአንድ ሳምንት የሚያቆያቸው ሊኖር ይችላል። ግን አንዳንዶች አሁንም ጨርሰናን የሚለዋሉ ምናልባት ቤተሰባቸው እስከ ሰባት እስከ ስምንት የሆነ ፍጆታው ስለሚጨምር ማለት ነው። እርዳታው ባለመድረሱ ወይም የደረሰው ጉዳት አሁን በሰው ላይ በጤንነት በህይወት የደረሰ ጉዳት አለ ከዚህ ከምግብ እጥረት ጋር በተያያዘ? አዎ ምናልባት አሁን በቁጥር መግለጹ አስቸጋሪ ይሆናል እንጂ እስካሁን ድረስ ያላገገሙና አካላቸው ተጨራምቶች ቆዳቸው ፊታ እስካሁን ድረስ ያላገገሟሉ። ነገር ግን ይህ እርዳታ አልሰራም ጥሩ አልሰራም ማለት ሳይሆን በጣም ከጥሩ ነገር ነው የሰራው ብዙ ሰዎች በሞትም በምን ሊዳረጉ የነበሩ አሁን ከነፍሳቸው ደራሽ ሆኖ ይሄ ድርጅት ትልቅ ስራ የሰራበት ሁኔታ ነው ያለው። የወሎ ቤተ አማራ የልማትና የበጎ አድራጎት ድርጅት መስራች ከሆኑት መካከል አንዷ ፀሐይ አበጋዝ በአካባቢ ያለው ችግር በተለያዩ ምክንያቶች የከፋ መሆኑን ትናገራለች። ያለው ችግር በጣም ሰፊ ችግር ነው። ረሀቡ በጣም ሰፊ ነው። በጣም ብዙ ህዝብ ነው የተራበ ያለው። በተደጋጋሚ እኔ የዝናብ እጥረት አለ። የተፈጥሮ ችግር ያለበት አካባቢ ነው ሰሜን ወሎ አካባቢ ያለው በተለይ በተደጋጋሚ ከዚህም በፊት ብዙ ድርቅ፣ የረሀብ ችግር የሚነሳው ከዛ አካባቢ ነው። በተጨማሪ ደግሞ በጦርነቱ ምክንያት ህዝቡ ብዙ ጉዳት ደርሶበታል። ከብቶች የለውም፣ ቶቻቸው ሞተውባቸዋል፣ ተወስዶባቸዋል። ማዳበሪያ የሚያገኝበት ሁኔታ የለም። በዛ ላይ የዝናብ እጥረት አለ እና ይሄ ተደጋጋሚ ችግር ሲደርስበት ህዝቡ በረሀብ ተጎዳ። ብዙዎቹ የሞቱ ነው፣ ብዙ ህጻናቶች የሞቱ ነው፣ ብዙ እናቶች የሞቱ ነው ያለው እና ረሀቡ በጣም ዘቃይ እና ሰፊ ችግር እያደረሰ ያለ ነው። ይህ በመሆኑ ማህበሩ አሁን እየተረባረበ የሚገኘው ረሀቡ ላይ መሆኑንም ፀሐይ ትገልጻለች። በፊት በቱ ቤቶች ደረጃ መጽሐፍቶችን ለተለያዩ ቤቶች አድርሰናል እንደገና በረሃቡ ዙሪያ ባለፈው በተለይ ከወለጋ ተፈናቅለው በአስራ አንድ መጠለያ ውስጥ ያሉ ተፈናቃዮችን እነሱ በከባድ ረሃብ ውስጥ ስለነበሩ በእነሱ ላይ በተደጋጋሚ እርዳታ ነበር ያደረግነው። ሌላ ካሉበት ከረሀብ ወጥተው ራሳቸውን ማስቻል ስራ እንሰራለን ብለን ቀጣይ እሱን እየተዘጋጀን አሁን ደግሞ ይሄኛው የረሃብ ሁኔታ በጣም በከፋ ሁኔታ ስለመጣ ቡግና ላይ ያለው እና ሰቆጣ አካባቢ ያለው ረሃብ በሱ ላይ አሁን እየተረባረብን ነው ያለን። የወሎ ቤተ አማራ የልማትና የበጎ አድራጎት ድርጅት ሰሞኑን ባወጣው የእርዳታ ማሰባሰቢያ ጥሪው በተለያዩ ዓለም አቀፍ ሚዲያዎችም ሆነ የመንግስታቱ ከፍተኛ ግብረሰናይ ተቋም መረጃ እንደሚያመለክተው በላስታ አይና ቡግናና ላሊበላ ዙሪያ ወረዳዎች እንዲሁም በዋግ ሁምራ በጋዜጊብላ ሰቆጣ ዙሪያ ጻግብጂ ዳህና ዳዎች የሚኖሩ በመቶ ሺዎች የሚቆጠሩ ዜጎች ከምንጊዜውም በላይ በከፍተኛ አሳሳቢ የረሃብ ጠኔ አደጋና ድርብርብ የጤና ችግር ውስጥ መውደቃቸውን የሚያረጋግጥ ነው ሲል በተለያዩ ክፍለ ዓለም የሚገኙ ኢትዮጵያውያን የእርዳታ እጃቸውን ሊዘረጉ ተማጽኗል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች የወሎ ቤት አምሀራ የልማትና በጎ አድራጎት ድርጅት በተለያዩ ዓለም ክፍሎች ከሚገኙ ትውልደ ኢትዮጵያውያንና ኢትዮጵያውያን በጎ አድራጎት ድርጅቶች ጋር በመሆን በሰሜን ወሎ ዞን እያከናወነ የሚገኘውን በጎ ስራ ነው ተከታትለን የተመለስ ነው። ተከታዩ መሰናዷችን ሀሰተኛ መረጃ ስርጭትን ለመክታት ጥቅም ላይ በዋለው የማህበረሰብ ማስታወሻ ዙሪያ ከባለሙያው ጋር የተደረገ ቆይታ ነው። ፌስቡክ፣ ኢንስታግራም እና ትሬድ ማህበራዊ ሚዲያዎችን የሚያስተዳድረው ሜታ በማህበራዊ ትስስር ገጾቹ ላይ የሚተላለፉ ሀሰተኛ መረጃዎችን ለመቀነስ ከሶስተኛ ወገን ጋር በመተባበር ያካሄድ የነበረውን የመረጃ ማጣራት ባቋረጠበት ወቅት በምትኩ ኤክስ የተሰኘው ማህበራዊ ሚዲያ እንደሚያደርገው የማህበረሰብ ማስታወሻዎችን እንደሚጠቀም አስታውቋል። ይህ እርምጃ በቅድሚያ አሜሪካ ውስጥ ብቻ ተግባራዊ እንደሚደረግ ለአሜሪካ ድምጽ የገለጸው ሜታ በሌሎች ሀገራት ከመተግበሩ በፊት ተገቢውን ጥናት እንደሚያደርግም አመልክቷል። ለመሆኑ ይህ የማህበረሰብ ማስታወሻ ምንድን ነው? ሐሰተኛ መረጃን የመዋጋት አቅሙስ ምን ያክል ነው የሚለውን ለመረዳት ግን በሚኒሶታ ግዛት ሀምሊን ዩኒቨርሲቲ ውስጥ የኮሚኒኬሽን እና ሚዲያ ጥናት ተመራማሪና መምህር የሆኑትን ዶክተር እንዳልካቸው ኃይለ ሚካኤል ጫላን አነጋግረሻቸዋል። እንግዲህ እስቲ በቅድሚያ አድማጮቻችንም ተመልካቾቻችንም በግልጽ እንዲረዱት የመረጃ ማጣራት ስንል ምን ማለት ነው? በምን መልኩ ነው ሐሰተኛ መረጃን ለመዋጋት የሚያገለግለው? እሺ በጣም አመሰግናለሁ። የመረጃ ማጣራት ወይም ፋክት ቼኪንግ የሚባለው ስርዓት መረጃዎች ትክክለኛ መሆን አለመሆናቸውን የምናጣራበት መንገድ ነው። የተለያዩ መሳሪያዎችን በመጠቀም ወይም የቴክኖሎጂ ቱሎችን በመጠቀም የመረጃ እውነተኝነትን የምናጣራበት ነው። ለምሳሌ የመረጃው ሁኔታ በጽሁፍ ሊሆን ይችላል፣ በፎቶግራፍ ሊሆን ይችላል፣ በቪዲዮ ሊሆን ይችላል። በማህበራዊ ሚዲያዎች ላይ ይሰራጫል። ለምሳሌ አንድ ፎቶግራፍ በግጭት ተዋናዮች ዘንድ የተለቀቀ ሊሆን ይችላል። የመረጃ መጣሪያ ሰራተኞች ያ ትክክል መሆን አለመሆኑን የሚያጣሩበት ዘዴ አለ። ፎቶግራፉ የተነሳበት ሰዓት፣ ቦታ የምናይበት የምንመለከትበት ዘዴ አለ። በተለያዩ ቱሎች አሉ። እሱን በመጠቀም ያጣሩታል ማለት ትክክለኛ ትክክለኛ መሆን አለመሆኑ በሱ ያጣራሉ ማለት ነው። ለቪዲዮዎችም ለጽሁፍ መረጃዎችም እንዲሁ የምንጠቀምበት ዘዴ ነው ማለት ነው። መረጃ ማጣራት የሚያስፈልገው ለምንድን ነው? መረጃ ማጣራት የሚያስፈልገው እንግዲህ ማህበረሰብ በብዛት የተለያየ መረጃን ያገኛል። በተለይ ደግሞ የማህበራዊ ሚዲያ አውታሮች በስፋት መጠቀም ከጀመር ወዲህ የተለያዩ መረጃዎች በስፋት ይሰራጫሉ። እነዚህ መረጃዎች የጤና ጉዳይ ሊሆኑ ይችላሉ። በግጭት ውስጥ ያሉ ቡድኖች የሚያሰራጩት መረጃ ሊሆን ይችላል። የሳይንሳዊ መረጃዎች ሊሆኑ ይችላሉ። ጎጂ የሆኑ መረጃዎች ሊሆኑ ይችላሉ። ይሄንን መረጃ ማጣራት አስፈላጊ የሚሆንበት ምክንያት ሰዎች ያንን መረጃ የተሳሳተ መረጃ ወስደው በህይወታቸው ላይ አደጋ ሊያስከትል የሚችል ነገር እንዳያደርጉ፣ ግጭቶችን ለማስወገድ በማህበረሰብ መካከል ያለውን መቃረን ለመቀነስ የምናደርግበት ከባድ ጥቅም ያለው የሙያ አይነት ነው የሞያ ክፍል ነው። እንግዲህ ሜታ የመረጃ ማጣራት ስራውን ከሶስተኛ ወገን ጋር መስራቱን ማቋ መስራት እንደማይቀጥል አስመልክቶ ዋና ስራ አስፈጻሚው ማርክ ዘከንበርግ በተቋሙ ድረገጽ ላይ በቪዲዮ ባስተላለፉት መልእክት ላይ ይህ የመረጃ የማጣራት ስራ ንግግሮችን ሳንሱር እያደረገ ነው፣ የመናገር ነፃነትን እየገደበ ነው ብለው ነበር። ሀሰተኛ መረጃን የመዋጋት ስራ ከሆነ የሚሰራው እንዴት ነው ሀሳብ ነፃነትን የሚገድበው? ይሄ እርምጃ የመናገር ነፃነትን ያግዳል የተሄደበት መንገድ የመናገር ነፃነትን ያግዳል በሚል ለተወሰደው፣ ግን እርምጃው ትክክለኛ አይደለም ብዬ ነው ማምነው እኔ ፐርሰናል። ምክንያቱም የተወሰዱትን ማስተካከያዎች የተወሰዱት እርምጃዎች ማስተካከያ እየተደረገባቸው መቀጠል ይችላል እንጂ ኦልቱጌዘር እንዳለ መረጃ ማጣራት አገልግሎትን ማቆም መፍትሄ ይሆናል ብዬ አላስብም። ምክንያቱም የመናገር ነፃነት እና ደህንነት ሁለት በጋ ክርክር የሚደረግባቸው ነገሮች ናቸው። የሀገር ደህንነት ይሻላል ወይስ የመናገር ነፃነት ይሻላል? እና ሁሉም ነፃነቶች አብሶሉት እንዳይደሉ እንዳልሆኑ የምናይበትም ኬዝ ነው ብዬ ነው መረዳት እንፈልገው ይሄ ወደ እንደ ኢትዮጵያ ያሉ በተለይ ሀሰተኛ መረጃ ስርጭት ጉዳት እያደረሰ እንደሆነ በሚገለጽባቸው ግን ደግሞ የሚዲያውን አጠቃቀም እውቀት ያልጎለበተባቸው ሀገር ላይ ይሄ ነገር ተግባራዊ ቢሆን ምንድን ነው ጉዳቱ የሚሆነው? እንግዲህ በኢትዮጵያ እና በሌሎችም የአፍሪካ ሀገራት በይዘቶች በእንግሊዝኛ የማይዘዋወሩበት ሀገራት ላይ ኢትዮጵያም፣ ሌሎችም ሀገራት ላይ ይሄ ውሳኔ ከባድ የሆነ ጣጣ ይዞ እንደሚመጣ አምናለሁ። ምክንያቱም በኢትዮጵያ እንደምናውቀው በጣም ያልተረጋጋ ማህበረሰብ ነው ያለው። የፖለቲካ ሁኔታ በጣም ጥንቅጥ ያለበት ነው። ከዛ ባሻገር ደግሞ ሌሎችም የጤና መረጃዎች ሊሆኑ ይችላሉ። የሳይንስ መረጃዎች ሊሆኑ ይችላሉ። ሃይማኖታዊ መረጃዎች ሊሆኑ ይችላሉ። በሰፊው ብዙ መረጃዎች የሚሰራጩበት ፕላትፎርም ነው። ፌስቡክም፣ ትሬድም፣ ኢንስታግራም እነኚህ ሶስቱ ፕላትፎርሞች በኢትዮጵያ ኮንቴክስት በተለይ ምንም የመረጃ ማጣራት ስራ የማይደረግበት ከሆነ ጉዳቱ ቅድም እንዳልኩት በመናገር ነፃነት ስም ማህበረሰብ ሊያጋጩ የሚችሉ ከባባድ ክሶች የስም ማጠል ሸጦች ሃይማኖትን ከሃይማኖት ሊያጋጩ የሚችሉ ንግግሮች በመናገር ነፃነት ስም ሊፈቀዱ ነው እና ይሄ በጣም ከባድ ችግር ይዞ ይመጣል ብዬ አምናለሁ። ከዛ በተጨማሪ በጤና እና ጤና ነክ ጉዳዮች ላይ የተለያዩ ሰዎች አሁን መረጃ ያጋራሉ። ብዙ አካውንት ብዙ ተከታይ ያላቸው ሰዎች አሉ እና ሳይንሳዊ ያልሆኑ ትክክለኛ ያልሆኑ መረጃዎችን ሊያሰራጩ ይችላሉ፣ እያሰራጩም ነው። እነኚህ ቀስ በቀስ ማህበረሰብን ሊጎዱ ይችላሉ። የማይሆን መድኃኒት ለሰዎች ሊያዙ ይችላሉ። በኢትዮጵያ በተለይ በጣም ከባድ ችግር ይዞ ይመጣል ብዬ ነው ማምነው። እንግዲህ እንዳልነው ሜታ ይሄንን ውሳኔ ለጊዜው ተግባራዊ ያደረገው ዩናይትድ ስቴትስ ውስጥ ብቻ ነው። ወደ ሌሎች ሀገራት ከመውሰዱ በፊት ያሉትን ሁኔታዎች እንደሚገመግም ነው ያሳወቀው። ግን በዩናይትድ ስቴትስም ይሄንን ሂደት ሲያቋርጥ፣ የመረጃ ማጣራት ሂደትን ሲያቋርጥ ማለት ነው አማራጭ መንገድ አድርገው እንደሚጠቀም የገለጸው በማህበረሰብ ጥቆማዎች ላይ መሰረት ወደሚደረግ የማጣራት ሂደት እንደሚያልፍ ነው። እና ይሄ ምን አይነት ሂደት ነው? እንዴት ነው የሚሰራው? በብዛት በበጎ ፈቃደኞች ነው የሚሰራው የማህበረሰብ ማስታወሻ የሚባለው። ለምሳሌ አንድ ክስተት ተፈጠረ። ያ ክስተት የተፈጠረበት ምክንያት ምንድን ነው? የት ነው የተፈጠረው? ተዋናዮቹ እነማን ናቸው? ምንድን ነው የሆነው የሚለውን አንድ ክስተት በኤክስ ላይ አንድ ግለሰብ ይጽፋል። ያ ግለሰብ ትክክል ካልሆነ የማህበረሰቡ የተጠቃሚዎች ማለት ነው፣ ማህበረሰቡ ተጠቃሚዎቹ ይገቡና ይሄ ነገር የተከሰተው በዚህ ምክንያት ነው ይሄ ይሄ ነው ይሄ ነው ብለው ብዙ አውድ ይሰጣሉ። ከዛ ማስታወሻ ያስቀምጣሉ ማለት ነው። የማህበረሰብ ማስታወሻ ማለት ያ ነው። እና ያንን ያንን ስነ ስርዓት ነው ወደ ፌስቡክም ወደ ትሬድም ወደ ኢንስታግራም ለማምጣት የሚታሰበው ያለው እና ሰዎች በተለይ በበጎ ፈቃደኞች ነው የሚሰራው ይህ ስራ። ስለዚህ ሰዎች ኢትዮጵያ ውስጥ በተለይ የ2020 መፈረንጆች አቆጣጠር የትግራይ ግጭት በተጀመረ ሰዓት ትዝ ይለኛል ብዙ ሰዎች በበጎ ፈቃድ እውነተኛ ያልሆነ መረጃን ለማጣራት የጥላቻ ንግግርን ለመዋጋት ተሰባስቦ ሲሰሩ እንደነበር አስታውሳለሁ። እንግዲህ ቀጣይነት የለውም። አንደኛ እሱ ነው። ምክንያቱም ሰው ሁሉ በበጎ ፈቃድ ነው የሚሰራው፣ አይከፈለውም። የድጋፍ ስርዓት የለም፣ ሰፖርት ሲስተም የለም። ስለዚህ በበጎ ፈቃድ የሚሰራ ነው። አንድ እሱ ነው። ሁለተኛ ደግሞ በጣም ፍራግመንትድ የሆነ የፖለቲካ ማህበረሰብ ወይም ደግሞ በጣም የተበታተነ የተበጣጠሰ የፖለቲካ ማህበረሰብ ነው ኢትዮጵያ ውስጥ ያለው፣ በቋንቋ በሃይማኖት ይሆን በአይዲዮሎጂ ይሆን በሌሎች በብሔርም ሊሆን ይችላል። በጣም ፍራግመንትድ የሆነ የፖለቲካ ኮሚኒቲ ነው ያለው እና ኢትዮጵያ ውስጥ ሁሉም የየራሱ እውነት አለው ሁሉም የየራሱ እውነት አለው። እውነት ግን ኦፍኮርስ ሁሉም የሚስማማበት ሀቅ መሆን አለበት አይደል? ያንን በማህበረሰብ ደረጃ ይሄ እውነት ነው ይሄ ሀቅ ነው እያለ ለማረጋገጥ የሚያስችል ስርዓት የለም። አይነት ወገንተኝነት ሊታይበት ይችላል። ከዛ ጎን ለጎን ደግሞ ሀሰተኛ መረጃ የሚሰራጭበት ፍጥነት አለ በማህበራዊ ሚዲያ ላይ። አሁን ደግሞ አሁን አንተ በገለጽከው መሰረት አንድ የማህበረሰብ አካል ተጠቃሚ በፈቃደኝነት ይሄንን ነገር ጥቆማ አድርጎ ከዛ ያጠቆመው ደግሞ በቴክኖሎጂ ተቋሙ ተቀባይነት አግኝቶ ለሕዝብ እንዲያየው ለማድረግ የሚኬድበት ደግሞ ሂደት አለና የሁለቱ ፍጥነት ጋር ሲነጻጸርስ ተግባራዊ እና የመሆንና የሚፈለገውን አላማ የማሳካቱ አቅምስ እንዴት ይታያል? አስቸጋሪ ነው ምክንያቱም ነገሮች ቶሎ ነው የሚለዋወጡት። ዶክተር እንዳልካቸው እንግዲህ የሀሰተኛ መረጃ ስርጭት፣ የጥላቻ ንግግሮች በስፋት የሚሰራጩባቸው የማህበራዊ ሚዲያዎች መረጃን በማጣራት ከሚያደርጓቸው ጥረቶች ጋር ተያይዞ ሙያዊ ማብራሪያ ስለሰጠን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ፣ ስለ ግብዣው በጣም ቴንኪው። አድማጮችና ተመልካቾች በማህበረሰብ ማስታወሻ አጠቃቀምና በሚነሱበት ትችቶች ዙሪያ ሜታ ማብራሪያ እንዲሰጠን ብንጠይቅም ለጊዜው ምላሽ አላገኘንም። ምላሻቸውን ካገኘን ይዘን እንመለሳለን። አድማጮች የተለያዩ ፖለቲካዊና ማህበራዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና አደሩ።